ከአርባ የሚበልጡ የአፍሪካ ርዕሳነ ብሔራት የተካፈሉበት የህንድ እና አፍሪካ መሪዎች ጉባኤ ኒው ዴልሂ ውስጥ ተካሂዷል። አንያና ፓስሪካ ከስፍራው ያጠናቀረው ዘገባ ህንድ በጉባኤው ላይ ከአፍሪካ ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ትስስር ለማጥበቅ ጥረት አድርጋለች ይላል። የአፍሪካን ልማት የሚረዳ የአስር ቢሊዮን ዶላር ብድር መመደቧንም ህንድ ይፋ አድርጋለች። ቆንጅታዬ ታቀርበዋለች። ሀገራቸውንና አፍሪካን ባለም አቀፍ ምጣኔ ሀብት ሁለቱ ብሩህ የተስፋና የመልካም ዕድል ስፍራዎች ሲሉ የጠሯቸው የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በአጋርነት ለብልጽግና እንሰራለን ሲሉ ቃል በመግባት ለአፍሪካ ሀገሮች እጃቸውን ዘርግተዋል። ሪካ ሮም አፍሪካን ከካይሮ እስከ ኬፕ ታውን ከማራካሽ ከሞምባሳ በማገናኘት እንረዳለን። መሠረተ ልማታችሁን የኃይል ምንጭና የመስኖ ልማታችሁን በማሳደግ እናግዛለን። የአፍሪካ ሀብት ዋጋ በማሳደግና የኢንዱስትሪና የመረጃ ቴክኖሎጂ ፓርኮችን በማቋቋምም እንረዳለን። ይህ ሶስተኛው የህንድና የአፍሪካ የመሪዎች ጉባኤ ህንድ ከምንጊዜው የሚበልጥ ከፍተኛ የዲፕሎማሲ ጥረት ያደረገችበት ከመሆኑም በስተቀር ሀምሳ አራቱም ሀገሮች ተወካዮች ልከው ተካፍለውበታል። በጉባኤው ላይ ከተሳተፉት ርዕሰ ብሔራት መካከል የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የዚምባብዌው ሮበርት ሙጋቤ፣ የናይጄሪያው ሞሐማዱ ቡሃሪና የግብፁ አብደልፋታህ ኤልሲሲ ይገኙባቸዋል። ብዙዎቹ መራሄ መንግስታት በትናንት ማታው ኦፊሴላዊ የራት ግብዣ ላይ የህንድን በቀለማት የደመቀ የሀገር ባህል ልብስ ለብሰው ታይተዋል። በአፍሪካ እጅግ የጠነከረ መሰረት እየጣለች እንዳለችው እንደ ቻይና ሁሉ ህንድም ከአህጉሪቱ ጋር የጠበቀ የምጣኔ ሀብት ትስስር ለመመስረት ትሻለች። ህንድ ይህን የምታደርገው በአፍሪካ ግዙፍ የተፈጥሮ ሀብት በተለይም ደግሞ በነዳጅ ዘይት ሀብቷ ለመጠቀም ስለምትፈልግ ነው። በእርግጥም ህንድ ከአፍሪካ ጋር ያላት የንግድ ትስስር በእጥፍ ጨምሮ ባለፉት አስር ዓመታት ውስጥ ሰባ ቢሊዮን ዶላር ቢደርስም ከአፍሪካ ሀገሮች ጋር በአመት በሁለት መቶ ቢሊዮን ዶላር ከምትናገደው ከቻይና ጋር ግን አይወዳደርም። ጠቅላይ ሚኒስትር ሞዲ በዚህ ንግግራቸው የሀገራቸውንና የአፍሪካን የንግድና የመዋለነዋይ ትስስር እየተጠናከረ መሆኑን አውስተዋል። ሀገራቸው ለአፍሪካ ሀገሮች የአስር ቢሊዮን ዶላር ብድር መመደቧን የገለጹት ጠቅላይ ሚኒስትሩ የአፍሪካን ልማት ለማገዝ ባላት ቁርጠኝነት ለእርዳታ የሚውል ሌላ ስድስት መቶ ሚሊዮን ዶላር መድበናል ሲሉ ይፋ አድርገዋል። ህንድ ለአፍሪካ ሀገሮች የምትሰጠው አብዛኛው እርዳታ የሚውለው ጤና ጥበቃን፣ ውድ ያልሆኑ መድኃኒቶችን አቅርቦት፣ ግብርናና ቴክኖሎጂን በመሳሰሉ ዘርፎች ላተኮሩ ቴክኒካዊና ትምህርታዊ ተቋማት ነው። ጠቅላይ ሚኒስትር ሞዲ በንግግራቸው በመጪው ህዳር ወር ፈረንሳይ ፓሪስ ላይ በሚካሄደው የመሪዎች የአየር ንብረት ጉባኤ ይፋ ሊያደርጉ ባቀዱት የፀሐይ ኃይል ባለጸጋ ሀገሮች በሚለው ህብረት የአፍሪካ ሀገሮች እንዲተባበሩ ጥሪ አቅርበዋል። ህንድና አፍሪካ ያሉ በብዙ አስር ሚሊዮኖች የተቆጠሩ መኖሪያ ቤቶች ፀሐይ ስትጠልቅ በጨለማ ይዋጣሉ። በህዝቦቻችን ህይወት ብርሃን እንዲፈነጥቅ የኤሌክትሪክ ኃይል እንዲያገኝም እንፈልጋለን ነገር ግን ያን ማድረግ የምንፈልገው የክሊማንጃሮን በረዶ አቅልጦ በማያጠፋ የጋንጋን ወንዝ የሚመግበው የበረዶ ግግር በማይደመስስና ደሴቶቻችንን በማያወድም መንገድ ነው። የህንዱ መሪ በተጨማሪም ኒውዴልሂና አፍሪካ በዓለም አቀፍ የንግድ ድርድሮች ውስጥ የታዳጊ ሀገሮች ስጋቶች መንጸባረቃቸውን ለማረጋገጥ በአንድ ድምፅ እንዲናገሩ ተማጽነዋል። እንደ ተባበሩት መንግስታት ድርጅት ባሉ ተቋማት የለውጥ እርምጃ እንዲካሄድም ግፊት እንዲያደርጉ ጥሪ አቅርበዋል።